radio አቶ ኬኔዲ ወልደ ማርያም የኬኔዲ ታክስና ቢዝነስ አገልግሎት ኃላፊነቱ የተወሰነ የግል ማኅበር ዳይሬክተር፣ እንደሚታወቀው አዲስ የፋይናንስ ዓመት በገባ ወቅት ሁሌም በግለሰብም ሆነ የንግድ ተቋማት አነስተኛም ሆነ ትላልቅ የታክስ ተመላሻቸውን ያሰራሉ በየዓመቱ። በግለሰቦች ለመነሳት ግለሰቦች የታክስ ተመላሽ ማስገባት የሚገባቸው ለምንድን ነው? ከመቼ እስከ መቼስ ባሉት ጊዜያት ነው የታክስ ተመላሻቸውን ማስታወቅ ያለባቸው? አቶ ካሳሆን እድሎ ሰጠኝ፣ በጣም ነው የማመሰግነው። በየአመቱ የሚሰራው የአውስትራሊያ የታክስ ሲስተም እንደየሀገሩ ይለያያል። ያው እኛ ከመጣንበት ከኢትዮጵያ ተመሳሳይ ነው። ፋይናንሻል ይር የሚባለው ከጁላይ ዋን እስከ ጁን ሰርቲ ነው እና ለዛ አመት ጠቅላላ ከሐምሌ አንድ እስከ ሰኔ ሰላሳ ያለውን ሂሳባቸውን አስልተው ደምረው ቀንሰው፣ ያው እንግዲህ የግለሰብ የሆኑ ታክስ የሚያሰሩ ሰዎች ከሐምሌ አንድ እስከ ጥቅም ሰላሳ አንድ በፈረንጅ አቆጣጠር ማለት ነው ሂሳባቸውን ማሳወቅ አለባቸው ነው የምንለው። ይህንን ማድረጉ ጠቀሜታውን ለግለሰቦችም ሆነ ለመንግስት ምንድን ነው? ሁለተኛ በበጎ ፈቃደኝነት ነው ወይስ ግዴታም ጭምር ነው? ሰፍ ዲክለሬሽን እንደምንለው በፍላጎት ነው የምታሳውቀው። የመንግስት እጅ አይኖርበትም ኦዲት አያደረጉም ፖስት ኦዲት ነው ያለው አንዳንድ ጥርጣሬ ሲኖራቸው ተጨማሪ ኢንካም ተገኘ ሲባል ይሄ ተቀናሽ ያደረጋችሁት ነገር በጣም ይበዛ ሲሉ ፖስት ኦዲት ያረጋሉ እኛ ሎጅ ካረግን በኋላ እነሱ ደግሞ ፖስት ኦዲት ያረጋሉ አሁን ያለው በፍላጎት ነው እስከ ኦክቶበር ከዛ በኋላ ግን ዲፎልት ሎጅመንት የሚባል ሲስተም አላቸው አንተ ሎጅ ካላረግ በፍቃደኝነት እኛ ሎጅ እናረግልሃለን እንደማለት ነው እና ይህንን በፍላጎት መሰረት የሚደረግ ነው። ይህንን ደግሞ ምንድን ነው ጥቅም ብለን ስናይ አንድ ከሂሳባችንን እናስታርቃለን ከመንግስት ጋር። ብዙ ከከፈልን እናምስ መለሳለን፣ ትንሽ ከከፈልን ደግሞ ተጨማሪ እንከፍላለን። ይህንን በማድረጋችን ደግሞ አሁን በኛ ኮሚኒቲ እንኳን ብንመጣ የሰንተር ሊንክ ገንዘብ ሊኖረን ይችላል። የቻይልድ ሳፖርት፣ የከፍተኛ ትምህርት የተማርንበት ሂሳብ ልናስታርቅ እንችላለን ለሌሎች እንደዚህ ተመሳሳይ ነገሮች የሜዲኬር ሌቪ ተጨማሪ እዳዎችን ማስተካከል እንችላለን። እነዚህን ለማድረግ ሁሉ ታክስ ሎጅ ማድረግ አንድ ህጋው ሰውነትን ያሰጠናል። ሂሳብ ማስመለስ እና መክፈል ብቻ ሳይሆን ህጋዊ የመሆን ጉዴታ ነው። ህጋዊ ለመሆን የግድ ታክስ ሎጅ መደረግ አለበት። እዚህ ካላቸው ገቢ ባሻገር በተለያዩ የውጭ ሀገር ኢትዮጵያም ሆነ ወይም በሌሎች ሀገራት ውስጥ እንደዚሁ ኢንቨስትመንቶች ያላቸው ግለሰቦች ቢኖሩ በአውስትራሊያ ህግ ከዛ የሚያገኙትን ገቢ እዚህ በአመቱ የግብር ወቅት ማስታወቅ ግዴታ አለባቸው አዎ የአውስትራሊያ ነዋሪ የሆነ ሁሉ ግዴታ አለበት የማሳወቅ የአውስትራሊያ ለታክስ ፐርፐዝ ነዋሪ ፐርማንት ሬዚደንት ኦር ሲቲዝን የሆነ ሰው በውጭ ሀገር ያሉት ቢዝነሶች በግልጽ ማሳወቅ አለበት የሚከፈለው ታክስ ደግሞ በልዩነት ነው አሁን ኢትዮጵያ ውስጥ ቢዝነስ ቢኖረን ያ ቢዝነስ እዛ መቶ ሺህ ብር ተረፈ ቢባል መቶ ሺህ ዶላር እንበለው ለሂታም እንዲመጭ እዛ ሶስት ሺህ ከከፈልኩ እዚህ ካለው ኢንካም ጋር ተጨምሮ ሶስት ሺህ እዛ የከፈልኩት ይቀነስልኛል በዲፈረንስ ማለት ነው። እና እዛ ውጭ ሀገር የከፈልከው እዚህ እንትን ያደርጋል። ያንን ምን ፕሮቴክት ያደርጋል፣ ደግሞ የኢንቨስትመንት ጋራንቲ ይሰጣል። እዛ ኢትዮጵያ ኢንቨስት ላረግነው ነገር የኢንቨስትመንት ጋራንቲ ይሰጠናል። እዚህ አለው መንግስት እውቅና አለው በቢዝነሱ ኢንተረስት እንዲኖረው እናረጋለን የህጋዊነት ጉዳይን ይጨምራል ለቢዝነሱ እንደሚታወቀው በርካታ ኢትዮጵያውያን አሁን ወደ አነስተኛ ወደ ሆኑ የግል ንግዶች ውስጥ ተሰማርተው ይገኛሉ አነስተኛ የንግድ ግልጋሎት ሰጪ ድርጅቶችስ ከግለሰቦች የታክስ ተመላሽ የነሱ የሚለይበት ምክንያት ምን ይሆናል እነሱስ በዚህ ወቅት ከመቼ እስከ መቼ የታክስ ገቢያቸውን ማስታወቅ ይገባቸዋል? ከግለሰቦቹ ልዩነቱ ምንድን ነው? እንደሚታወቀው ትናንሽ ቢዝነሶች ብቅ ብቅ እያሉ ነው። ከዓመት ከዓመት እየጨመሩን የመጣ ነው። ትናንሽ ቢዝነሶች በየአካባቢው እየመጡ ነው። አሁን እነዚህ ትናንሽ ቢዝነሶች እንዴት አድርገን ህጋዊ የማድረግ እሱ ሁሌም ተደጋግሞ የሚነሳ ነው። ከፍ ከፍ ይልና መጨረሻው ላይ ህጋዊነት ካልተከተለ የማውደቅ አጋጣሚ ሊኖር ይችላል። እና ይህንን ለመከላከል አንዱ ታክሱ ሎጅ ማድረግ ነው። ላጅ ከተደረገ እነሱ በሚገምቱት መንገድ መጥተው ታክስ ሎጅ ከሚያደረጉልን እኛ ህጋዊ ሆነን መገኘት ነው። ይህንን የታክስ ህጉ ይደነግጋል። እና ሎጅመንት ጊዜው ታክሳቸውን ሎጅ ማድረግ ያለባቸው ማሳወቅ ያለባቸው ተመሳሳይ ነው። ሐምሌ አንድ እስከ ጥቅምት ሰላሳ ነው ማሳወቅ ያለባቸው ልክ እንደ ኢንዲቪዋሉ ለሁሉም ቢዝነሶች እንደዛ ነው። የተለየ የታክስ ጊዜ የለውም እና ሁሉም አሳውቆ እንዲሄድ እኛም እንገፋፋለን። ባለፈው በቅርብ በተካሄደው ሀገር አቀፍ ምርጫ አውስትራሊያ ውስጥ ቅንጅቱ መንግስት ስራ ላይ ለተሰማሩት አውስትራሊያውያን እስከ 1ሺ80 ብር ድረስ ተመላሽ እንደሚሰጥ በቃል ገብቷል። ያንን ለማግኘት ከዚህ ከታክስ ተመላሹ ጋር በምን መልኩ ነው መያያዝ የሚችለው? ያንን እስከ 1ሺ80 የሚደርሰውን ተመላሽ እንዴት ነው ግለሰቦች ሊያገኙ የሚችሉት? ትክክል። ይህን ነገር ቆይቶ ስለመጣ ብዙ ተፈጥረዋል። ብዙ ሰዎች እንዴት እንደሚሆንም ብዙ የመደናገር አለ። ብዙ ስልኮችም ይደወላሉ። ማክስ ያሰሩ ሰዎች ይጠይቁናል። ይሄ ነገር ታክስ ሎጅ ማድረግ አለብህ፣ እሱን ለማግኘት ታክስ ሎጅ ማድረግ አለብህ። እንደገና ደግሞ ታክስ መክፈል አለብህ። ታክስ ካልከፈል በአመቱ ውስጥ አይመለስልህም። ኦፍሴት ብለው ነው የሚሰጡ። ኦፍሴት ማለት ታክስ ስለከፈለ ሰው ብቻ ነው የሚመለከተው አሁን እኔ አምሳ ሺህ ብር ቢሆን ደሞዝ አስር ሺህ ከከፈልኩ ከዛ አስር ሺህ ውስጥ የሚመለስ ኦፍሴት ይኖረኛል ማለት ነው እና ኦፍሴቱ ግን ከዜሮ እስከ ሰላሳ ሰባት ሺህ ታክሰብል ኢንካም ያለው ሰው የሚመለስለት ሁለት መቶ ሀምሳ አምስት ብቻ ነው። ከዛ ከሰላሳ ሰባት ሺህ እስከ አርባ ስምንት ሺህ ያለው ሰው ደግሞ ያው ሴቨን ፖይንት ፋይቭ ፐርሰንት አድያ ደረገ ፎር ኤቭሪ ፎር ኤቭሪ ሀንድረድ ድናማት ነው እስከ አርባ ስምንት ሺህ ብዙ ልዩነት አይፈጥርም። ሙሉውን የሚያገኙት ከአርባ ስምንት ሺ እስከ ዘጠና ሺህ ኢንካም ብራኬት ያሉት ናቸው። እነዚህ አንድ ሺ ሰማንያ ያገኛሉ። ከዛ በላይ ያሉ ሰዎች ደግሞ እየቀነሰ ይሄዳል። ስሪ ፐርሰንት ማለት ነው ፎር ኤቭሪ ሀንድረድ ዶላር። እና ታክስ ሎጅ ማድረግ አለብን፣ ታክስም መክፈል አለብን። ይህን ኦፍሴት ተጠቃሚ ለመሆን ማለት ነው። እንደገና ደግሞ የኢንካም መጠናችንም ይወስነዋል ማለት ነው። አንዱ ታክስ ተመላሽ ላይ ምን ምን ነገሮችን ማስቀነስ እንደሚገባ በእርግጥ ለብዙዎች አዋኪ ነው። እንደ የሙያው እንደተሰማሩበት ግልጋሎት ሰጪም ሆነ ወይም በቅጥር የሚሰሩበት የመንግስትም ሆነ የግል ሊለያይ ይችላል። በጥቅሉ ግን እንደዚሁ በአብዛኛው ታክስ ተመላሽ ለመጠየቅ ወይም ለማሰራት ሲመጡ ወደ እናንተ ዘንድ ምን አይነት ዶክሜንቶችን ይዘው መምጣት ይገባቸዋል? ተገቢው የሆነ ታክስ ተመላሽ ለማግኘት ምንድን ነው የሚለው ታክስ ተመላሽ ለማድረግ መጀመሪያ ኢንካም የሚባል ምንድን ነው ማወቅ አለብን። ኢንካም የሚባል በአጠቃላይ ዲክለር ማድረግ አለብን። አንዳንዱ ኡበር ይነዳል የኡበሩን አይመለከተውም ብሎ ይተዋል። አንዳንዱ የሆነ ቻይልድ ኬር ይሰራል አይመለከትም። የሆነ ሱቅ ይኖረዋል የዛ ሱቅ ኢንካም ለብቻው ይሰራልኝ ይላል። ይሄ ነገሮች ኃላፊ እየፈጠሩ ይመጣሉ። እና መጀመሪያ መገባት ያለብን ምንድን ነው ኢንካም የሚባል በአውስትራሊያ የታክስ ሎው የሚለው በግልጽ መረዳት ያስፈልጋል። እሱን ከተረዳን በኋላ ኢንካሞችን በሙሉ ዲክላር ካረግን በኋላ ምንድን ናቸው ተቀናሾቹስ? ምንድን ነው ክሌም የምንለው ከኢንካማችን ሊቀነስልን የሚችለው በወጪ ሊያዝልን የሚችለው የሚባለው ያንን ኢንካም ለማግኘት ውጪዎች ብቻ ናቸው ተቀናሽ የሚሆኑት ያንን ኢንካም ለማግኘት የወጡት ወጪዎች። ከዚህ በተጨማሪ ሶስት ነገሮች አሉ እንደ ኢንካም ፕሮቴክሽን እንደ ታክስ ማሰሪያ የተከፈለ ብር ላስት የር ለተወሰኑ እርዳታ ድርጅቶች፣ በጎ አድራጎቶች ዲዳክተብል ጊፍት ረሲፒያንት ሁነው ለተመዘገቡ ማለት ነው። ለነዛ የተከፈለ በእርዳታ ስብ የተሰጠ ብርን ታክስ ተቀናሽ ነው። እነዚህ ሶስቱም ጨምረን ኢንካም ፕሮቴክሽን፣ ዶኔሽን እና ታክስ ማሰሪያ። ሌላው ግን ኢንካሙን ለማግኘት የወጡት ወጪዎች በአጠቃላይ ተመላሽ ናቸው። መልካም። አቶ ኬኔዲ ወልደ ማርያም የኬኔዲ ታክስና ቢዝነስ አገልግሎት ኃላፊነቱ የተወሰነ ግል ማህበር ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን ይህን ዱሰ ሰጠችን። ኤስፔስን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by